የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ልጆቹን ማበረታታት ከቤትም ትምህርት በደንብ ያልገባቸው ቤተሰብ ሊሆን ይችላል። በርቺ እንደዚህ እንደዚህ ከተማሽ እንዲህ ቦታ ትደርሻለሽ። ኮሌጅን ስትገቢ አለንልሽ። ይህኛው ኮርስ ደግሞ ከከበደሽ አስተማሪውን ጠይቄ እንዲረዳሽ አረጋለሁ። ልክ እንደ አባት፣ እንደ እናት፣ እንደ ውድም እንደ እህት ነው የምንይዛቸው። የትምህርት ዕድል ያላገኙ ታዳጊ የሴት ልጆችን ለመርዳት ወሊሶ ውስጥ ስላቋቋሙት የበጎ አድራጎት ድርጅት ባለፉት ጥቂት ዓመታት ውስጥ ስለሰሯቸው ሥራዎች ካጫወቱን የተወሰደ ነው። አብረውን ያመሻሉ። በቀጠሮ ያደረ የሥነ ግጥም ለዛና ወግም አለን። ገጣሚ ሰለሞን ሞገስም ቀጠሮ አክብሮ ተመልሷል። እሁድ ሰኔ 16 2016 ዓመተ ምህረት ሰላም ጤና ይስጥልን። እንደምን ሰንብታችኋል? ውድ የራዲዮ መጽሔት ተከታታዮች ባህር ተሻግሮ የጥበቡን አድናቂዎች ስለሚያስደምም የኩምክና ጥበብና ለዛ የተሰናዳ ቅንብርና እንዲሁም የንጉስ አክሊሉን የአዲስ አበባ መስኮት ጨዋታዎች ያክለን። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅት ታየነን እስከ ፕሮግራማችን ፍጻሜ እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አብራችሁን አምሽው። የሰዓቱ የዓለም ዜና ይቀድማል። ጠብቁን። ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኬንያው ፕሬዝደንት ዊልያም ሩቶ በዚህ ሳምንት የታክስ ጭማሪን በመቃወም በአገር አቀፍ ደረጃ ሰላማዊ ሰልፍ ካደረጉ በሺዎች ከሚቆጠሩ ወጣት ተቃዋሚዎች ጋር ለመነጋገር ዝግጁ መሆናቸውን የፕሬዝደንቱ ቃል አቀባይ ዛሬ እሁድ ተናግረዋል። ሰልፉን በማህበራዊ ሚዲያ በቀጥታ ስርጭት እያስተላለፉ ባካሄዱ ወጣት ኬንያውያን የሚመራው ተቃውሞ በሩቶ የኢኮኖሚ ፖሊሲ ላይ ቅሬታ እየፈጠረ መምጣቱ መንግስትን አስጨንቋል። ፕሬዝደንት ሩቶ ወጣቶቻችን በአገራቸው ጉዳይ ላይ በመሳተ ፍ ወደፊት ተራምደዋል። ድምጻቸውን እንዲሰማ በመቆም ዴሞክራሲያዊ ግዴታቸውን ተወጥተዋል፣ እኔ ኮርቼባቸዋለሁ ሲሉ መናገራቸውን የፕሬዝደንቱ ቃል አቀባይ ሁሴን መሐመድ በቀድሞው ትዊተር፣ በአሁኑ ኤክስ ላይ ባሰፈሩት ጽሑፍ አስተላልፈዋል። ሩቶ ችግሮቻችሁን ለይተን እንደ ሀገር በጋራ ለመስራት ከእናንተ ጋር ውይይት እናደርጋለን ሲሉም ስለ ተቃውሞ ሰልፎቹ የመጀመሪያቸው የሆነውን የህዝብ አስተያየት ሰጥተዋል። በዋና ከተማዋ ናይሮቢ ባለፈው ሐሙስ በተካሄዱ ሰልፎች ሁለት ሰዎች ሲሞቱ በርካታ ሰዎች ቆስለዋል ሲሉ የመብት ተሟጋቾች ገልጸዋል። በኬንያ ወጣቶች መሪነት የተነሳሳውና ባለፈው ማክሰኞ በናይሮቢ ተጀምሮ በመላ ሀገሪቱ የተሰራጨው ተቃውሞ በመጪው ማክሰኞ እንደ ኤሮፓ አቆጣጠር ሰኔ 25 ቀን ብሔራዊ የስራ ማቆም አድማ እንዲደረግ ጥሪ አቅርበዋል። የሩቶ አስተዳደር የመንግስትን ገቢ ለመጨመር የታቀደው ታክስ በውጭ ብድር ላይ ያለውን ጥገኝነት ለማስቆም አስፈላጊ መሆኑን በመግለጽ ተከላክለዋል። የዩናይትድ ስቴትስ ጦር በቀይ ባህር ሶስት የሁቲ ሰው አልባ ጀልባዎችን ማውደሙን ትላንት ቅዳሜ አስታወቀ። የአሜሪካ የጦር ኃይሎች በቀይ ባህር ላይ በ24 ሰዓታት ውስጥ በኢራን የሚደገፉ ሶስት የሁቲ ሰው አልባ ጀልባዎች ማውደማቸውን የዩናይትድ ስቴትስ ማዕከላዊ እዝ ትላንት ቅዳሜ አስታውቋል። በሌላም በኩል ዩናይትድ ስቴትስ ሁቲ በአውሮፕላን አጓጓዥ መርከብ ላይ አድርሻለሁ ያለው ጥቃት በፍጹም ውሸት ነው ብላለች። ሁቲዎች ሶስት ጸረ መርከብ ባለስቲክ ሚሳይሎችን ወደ ኤደን ባህረ ሰላጤ ማስወንጨፋቸው ጨፋቸው ሲገለጽ በአሜሪካ በጋራ ኃይሉም ሆነ የንግድ መርከቦች ላይ የደረሰ ምንም አይነት ጉዳት አለመኖሩ ተገልጿል። የዩናይትድ ስቴትስ ወታደራዊ ማዕከላዊ እዝ በአውሮፕላን ተሸካሚ ድዋይት ዲ አይዘንሃወር መርከብ ላይ የሁቲ ኃይሎች በቅርቡ የተሳካ ጥቃት አደርሰናል ያሉት ሙሉ ለሙሉ ውሸት ነው ሲልም ውድቅ አድርጎታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በኒጀር በቻይና የሚደገፍ የነዳጅ ማስተላለፊያ መስመር ፕሮጀክት በውስጡ የጸጥታ ችግርና ከቤኒን ጋር በተፈጠረ ዲፕሎማሲያዊ ውዝግብ ስጋት ውስጥ ገብተዋል። ከኒጀር ወደ ቤኒን ኮቶኑ ወደብ የሚሄደው 1930 ኪሎ ሜትር ርዝመት ያለው የነዳጅ ማስተላለፊያ መስመር የኒጀርን የነዳጅ ምርት በአምስት እጥፍ ገደማ ለማሳደግ ታስቦ ከቻይና ብሔራዊ የነዳጅ ኩባንያ ጋር በ400 ሚሊዮን ዶላር ስምምነት የተወጠነ ፕሮጀክት ነው። የማስተላለፊያው መስመር ዝርጋታ ስራ ከቤኒ ን ጋር በተፈጠረ ዲፕሎማሲያዊ አለመግባባትና በአካባቢው የአርበኞች ነጻ አውጪ ግንባር ቡድን በተፈጸመ ጥቃት ባለፈው ሳምንት ቆመዋል። አማጺው ቡድን ባለፈው ሳምንት በሰነዘረው ጥቃት ማስተላለፊያውን በከፊል ማሰናከሉ ሲነገር ከቻይና ጋር ያለው ስምምነት እስካልተሰረዘ ድረስ ተጨማሪ ጥቃቶችን እንደሚያደርስ አስፈራርተዋል። ቀድሞውኑም ችግር የነበረበት የኒጀር ጸጥታ ወታደራዊ ጁንታ አገሪቱን ከተቆጣጠረ በኋላ በሳላ ማህመድ የሚመራው አማጺ ቡድን ብረት በማንሳቱ ተጨማሪ ስጋት ፈጥሯል። ከቤኒን ጋር ዲፕሎማሲያዊ ውዝግብ የጀመረው የኒጀር ፕሬዝደንት በመፈንቅለ መንግስት ከስልጣን ከተወገዱ በኋላና ሌሎች የአፍሪካ ሀገራት ድንበሮቻቸው መዝጋታቸው ተከትሎ ነው። የነዳጅ ፕሮጀክቱን አደጋ ላይ የሚጥል የሀገር ውስጥ ነጻ አውጪ ቡድን የተመሠረተ ሲሆን፣ ቤኒን ይህን ቡድን ትደግፋለች። ኒጀር ከፈረንሳይ ጋር ያላትን ወታደራዊ ግንኙነት ካቋረጠች በኋላ ቤኒን ድንበሯን ክፍት አድርጋለች። የእስራኤል መከላከያ ሚኒስትር በዋሽንግተን ስለ ጋዛና ሊባኖስ ይመክራሉ። የእስራኤል መከላከያ ሚኒስትር ዮአፍ ጋላንት በጋዛ ጦርነትና የተስፋፋ ግጭት ስጋት ባሳደረው በሊባኖስ ድንበር በኩል ባለው የተኩስ ልውውጥ ጉዳይ ለመወያየት ዛሬ እሁድ ወደ ዋሽንግተን መጥተዋል። የጋዛ ጦርነት ከጀመረበት ከስምንት ወራት በፊት አንስቶ በጋዛ የተኩስ አቁም ስምምነት ለማድረግ በኢራን የሚደገፈው ሂዝቦላ ከእስራኤል ጋር ተኩስ እየተለዋወጠ ነው። ጋላንት እስራኤል በጋዛ ሊባኖስና ሌሎች አካባቢዎች እርምጃ ለመውሰድ መዘጋጀቷን በሰጡት መግለጫ ተናግረዋል። ሚኒስትሩ የመከላከያ ሚኒስትር ሎይድ ኦስትን እና የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን ጨምሮ የአሜሪካ ባለስልጣናትን እንደሚያገኙ ማስታውቀዋል። እስራኤል የሂዝቦላ ከፍተኛ አዛዥ መግደሏን ተከትሎ በሰኔ ወር ሂዝቦላ በእስራኤል ከተሞችና ወታደራዊ ቦታዎች ላይ ከፍተኛ ጥቃት ሰንዝሯል። የአሜሪካ ልዑክ አሞስ ሃችስቴን በእስራኤልና ሊባኖስ ድንበር አካባቢ እየተባባሰ የመጣውን የተኩስ ልውውጥና የንግግር ውጥረት ለማርገብ ባለፈው ሳምንት እስራኤልንና ሊባኖስን ጎብኝተዋል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። እሁድ ሰኔ 16 2016 ዓ ም በድጋሚ ጤና አስጥልን እንደምንሰነበታችሁ፣ ውድ የፕሮግራማችን ተከታታዮች ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች ቆንጅታይና አሉላ ከበደነን ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብረናችሁን እንቆያለን። በርከት ያሉ ቅንብሮች ናቸው የያዝናቸው። ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ አሁን በራዲዮ መጽሔት ወግ መሠረት የሳምንቷን አንድ ምርጥ ግጥም እናስቀድም። ማሰቢያ ከግጥሞቼ መሀል ከምቸከችከው ተገኝቶ እንደሆነ በልብህ የጻፍከው ከሺዎቹ መሃል አንዲት ጥሩ ግጥም ታይታችሁ እንደሆን ለነፍስ የምትጥም አልባከንኩበትም እድሜና ጉልበቴን አቁሜያለሁና የገዛ ሐውልቴን ከዘራሁት ፊደል አንዲት የቃል ብቃይ እንደ ጥጌረዳ አምራ የምትታይ ለምልማ ከሆነ በሰዎች ልብ ላይ፣ በእሷ መታሰቢያ ስሜ እየተጠራ አለሁ እንደ ኮከብ ሁልጊዜም ሳበራ። የሳምንቷ ምርጥ ባደረግናት የኔ መታሰቢያ በተሰኘችው ገጣሚ ሰለሞን ሞገስ ባነበበልን ግጥም ዝግጅታችንን ጀምረናል። አሁን ቀዳሚዋን ስልት እናስከተል። የመጽሔት እንግዳ ጋር ወደምናደርገው ቆይታ እናምራ። ዋና መስሪያ ቤቱን በኒው ብሩንስዊክ ኒው ጀርዚ ባደረገው ጆንሰን ኤንድ ጆንሰን በተባለው በመድኃኒቶች ቅመማ በስነ ሕይወት ማለት ባዮቴክኖሎጂ እና የሕክምና ቴክኖሎጂዎች ስራ በተሰማራው ኩባንያ ከሰላሳ በላይ አመታት በምክትል ፕሬዚዳንትነት የሰሩባቸውን አስራ ስምንት አመታት ጨምሮ በተለያዩ ከፍተኛ ኃላፊነቶች አገልግለዋል። ወሊሶ ውስጥ በከፈቱት እና ላለፉት ዓመታት የትምህርት እድል ያላገኙ ታዳጊ ሴቶች ልጆችን ሲረዳ በቆየው የበጎ አድራጎት ድርጅታቸው አማካይነት ለሰሩት ስራ ለውቅና በቅተዋል። አሁን በዩናይትድ ስቴትሱ የኢትዮጵያውያን አሜሪካውያን የሽልማት ድርጅት ማህበረ ዘር ኢትዮጵያ ከዘንድሮ ተሸላሚዎች አንዱ ናቸው። ዶክተር ሽፈራው ገብረ ማርያም በቅድሚያ ለጊዜው አመሰግናለሁ። እኔም በጣም በማመሰግነው አርጉዛ ከቅርብ ጊዜው ሽልማትና የአክብሮት እውቅና ብንንደረደር ለማህበረሰብ ባበረከቱትና አሁንም ዛሬም በማበረከት ላይ ባሉት የላቀ አስተዋጽኦ እዚህ ዩናይት ስቴትስ ውስጥ የሚገኘው በእንግሊዝኛው ምህፃረ ቃል ሲድ መባል የሚታወቀው ማህበረ ግዩራን ዘረ ኢትዮጵያ በዘንድሮ ስነ ስርአቱ ለዚህ ክብርና ሽልማት ካበቃቸው ኢትዮጵያውያን አሜሪካውያን አንዱ ለመሆን በቅተዋል። ለመሆኑ ምን አይነት ስሜት አሳደረብዎ? ከገዛ ማህበረሰብ የሚመጣ እውቅናዊ ሽልማት የተለየ ስሜት ይፈጥራል ተብሎ ይታሰባል። በዚህስ ላይ ለስራው በተሰጠው ከበሬታ በቀጣይ ምን እንዲያስቡ አድርጎት ይሆን? ፊድ ብዙ አመት የማውቀው ድርጅት ነው። የማከብረው ድርጅት ነው እና በፊት ተመርጦ እዛ መርከቡ ላይ መቅረቡ ራሱ በጣም ትልቅ ነገር ነው ለኛ። ይህም ደግሞ የሚያሳየው ስራችንን ጥሩ መሆኑን ነው። እሱም ደግሞ እንደዚህ አይነት ሬኮግኒሽን በጣም ያበረታተናል ብዙ ነገር ለመስራት ወደፊት። እና ዋናው ለኢትዮጵያ በዚህ እድሜያችን ምን መርዳት አለብን ብለንድ ነው የተነሳ ነው እና በዚህ በሴቶች ላይ ኮንሰንትሬት ያደረግ እስካሁን ድረስ የሰራ ነው። በጣም ደስ ብሎናል። ወደፊት ግን ሞር ሴቶችን ለመርዳት ነው የምንፈልገው። አንደኛ ሁሉንም ለመርዳት አንችልም። የተወሰኑ ከባላገር የሚመጡትን ልጆች ጎበዝ የሆኑትን ኮሌጅ ለመግባት የሚፈልጉትን ልጆች መርጠን እነሱን ነው እስካሁን ድረስ ስናስተምር የነበረው እና ያው በጀት ላይ ነው አሁን መስራት ያለበው ወደፊት ብዙ ሰው ከኮሚኒቲው የምናደርገውን ስላወቀ ብዙ ልጆች ኮሌጅ ከኛ ያሉት ስላለፉ እና አሁን በጣም እኛ ጋር ልጆቻቸውን ለማስገባት ይሞክራሉ። ግን ብዙ ቦታ የለንም። አቅማችሁ እሱን ነው አዎ፣ ከአቅማችን በላይ ነው እና ግን ወደፊት የምናስበው ምንድን ነው እዚህ ሀገር እንደምታውቀው ብዙ ገንዘብ ያለው ሰው አለ፣ ኮርፖሬሽንም በኢንዲቪጅዋልም እና እነሱን ተነጋግረን የሰራነውን በጾን አሳይተን በጀት ለማግኘት ወደፊት እንሞክራለን። ሌላው ደግሞ የወሊ ሰው ብቻ ሳይሆን ወደ ሌላ ቦታም ለምን እንደዚህ አይከፈትም የሚል አይዲያ አለን። ይሄ ሲድ ሬኮግኒሽን ለእኛ ማድረጉ እራሱ የሚጠቅመው ሰው እንዲያውቅ የምንሰራውን ልረዳ እንችላለን። ሌሎች ኢኖ ጎበዝ ልጆች አሉ እዚህ ሀገር ኢትዮጵያኖች በሴቶች ትምህርት ብቻ ሳይሆን በሌላም በኩል ሊጀምሩ ይችላሉ። ግን እንደዚህ አይነት ምሳሌ ለመሆን ጥሩ የሆነ ይመስለኛል። ይሄ እንደዚህ የበክንሽን ማግኘቱ መልካም። ዶክተር ሽፈራው ድርጅታችሁ ምን እንደሆነም አላስተዋወቅንም በእናስተዋወቅ ፈልጋለሁ። የሚሰሩትንም እርሶ እንደው አለፍ አለፍ ብለው የጠቀሱት ታዳጊ ወጣቶች፣ ልጃገረዶች፣ ጎበዝ የሆኑ ብርቱ የሆኑ ልጆችን በትምህርት ቤትም በጤናም ጉዳይ የሚረዳ ድርጅት ነው ያቋቋሙት። ወሊሶ ውስጥ የተቋቋመው ይህ ድርጅታችሁ ከረዥም ጊዜ ጓደኛው አቶ አክሊሉ ደምሴ ጋራ ከጥቂት ዓመታት በፊት በወላጅ እናቶ ስም የሰየሙት ዲሳቱ ይባላል። በእንግሊዝኛው ዲሳቱ አይስ ፋውንዴሽን ይላል። በምህጻረ ቃል የተቀመጠው ስያሜ ወጣት ኢትዮጵያውያንን ለማጎልበት ለስኬት ለማብቃት የሚል ነው። እስኪ ይንገሩን። ድሳቱ ማን ነው? ይሄ ተቋም ማን ነው? ለምንስ ተቋቋመ? እንዴት ተቋቋመ? ጥሩ ጥያቄ ነው። መጀመሪያ እኔ ሁልጊዜ እዚህ ሀገርም መተብ ስንማር ስራም ስንሰራ ለኢትዮጵያ አንድ ነገር ማድረግ አለብኝ እያልኩ አጎሌ ላይ ነበረ እና ምናልባት አስተምራለው በፊልዴ ብዬ ነበረ ኋላ ሳስበው በእናቴ በኩል እና በእህቶቼ በኩል ሳይ በጣም ወደኋላ ኋላ የቆሩ ናቸው። በእኛ ጊዜ አሉላ ከመቶ ወንዶች ልጆች ቢበዛ አስር አስራ አምስት ሴቶች ክፍላችን ነበሩ። እና ይሄ በዛ ጊዜ ሴቶችን ለማስተማር ቤተሰብ ይሄን ያህል እንትን አልነበረም። ከተማሩም እስከ ስምንተኛ ዘጠነኛ ይማሩ እና ከዛ በኋላ ማግባት ብቻ ነው። እና የኔም እህቶች አሁን እንደዛ ነው። ሶስት እህቶች አሉኝ። ሶስቱም አስራ ሁለተኛ ሳይደርሱ እንደውም ስምንተኛም ሳይደርሱ ነው ህዳር የጀመሩት። ለምን አገቡም ሳይሆን ሁለቱም ባሎቻቸው አርፈው ብቻቸውን ቀሩ። እነዚህ ሴቶች ስራ የላቸውም፣ እውቀት የላቸውም እና እሱን አየሁኝ። አንድ ሌላ ደግሞ እናቴ በጣም በጣም ጭንቅላት ያላት ናት። ዲሳቱ ሀፒነስ ማለት ነው የኔ እናት። ኢን ጀነራል ብዙ እናቶች አሉ እንደዚህ በጣም ጎበዝ የሆኑ ብቻ ሳይሆን ብዙ ልጆች ረርሳለች የእሷን ቴን ፐርሰንት ጭንቅላት ያለኝ አይመስለኝም። እና እሷ ብትማር ኖሮ የት ደርሳለች እላለሁ ሁልጊዜ ነው። እና ቻንስ ቢያገኙና ትምህርት ቢማሩ የት ይደርሳሉ የምንልበት ሁኔታ ነው። እና አሀፍት ጊባክ ለኢትዮጵያ ስር ይሄንን መረጥኩኝ ሴቶቹ ላይ ኮንሰንትሬት አሁን ትንሽ ተሻሽለዋል፣ ግን ይሄን ያህል ሴቶቹ ወደኋላ ናቸው ማለት። እና ሆምወርክ ሰርተን ነበር። ሌና ክሌሉ እዛ ሄደን አስተማሪዎችን፣ ቤተሰብን፣ ተማሪዎችን ጠየቅን። ምንድን ነው የምትፈልጉት፣ ለምንስ ብዙ ሴቶች ኮሌጅ አይገቡም ስንል ብዙ ነገር ተማርን። በዛ ነው ይህንን ድርጅት ዲዛይን ጥናት አደረጋችሁ፣ ፍጠቱን አዩ ከገዛ ቤተሰቡም ሳይቀር የነበረውን ታዘቡ፣ በእህቶቹ ያዩትን በተፈጥሮ ብልህ የነበሩት እናቶ እናቶ የትምህርት እድል አግኝተው ቢሆን ኖሮ ምን ሊሆኑ ይችሉ ነበር የሚለውን ጥያቄ እንዲጠይቁ አድርጎታል። ተቋሙን የሰየሙበት የእናቶ ስም ዲሳቱ አጠራሩ በራሱ ጥሩ ስሜት ይሰጣል። እንዳስረዱን ደግሞ ምናልባትም ለምትሰሩት ስራ ለራሱም ተስማሚ ስያሜ ያገኛችው ይመስላል። ትርጓሜው ደስታ ማለት ነው ብለዋል። አጠራሩ በኦሮምኛ ቋንቋ ነው ወይስ በሌላ? አዎ ዲሳቱ ማለት ያው ደስተኛ እንደማለት ነው በኦሮምኛ። በአንጻሩ እንግዲህ ደስተኛና ለስኬት የሚበቁ ወጣቶችን ለማፍራት ነው ያቋቋሙት። ወጣቶችን አፍርተዋል። በስነስርዓት ላይም እንደተነገረው የስራችሁንም ዝርዝር የሚያሳዩ ጥናቶችን እንደተመለከትኩት በትምህርት ከፍተኛ ውድቀት ባለባት ኢትዮጵያ ዛሬ ሊነጻጸር በማይችል ደረጃ በእናንተ ተቋም በኩል ያለፉ ወጣቶች ከፍተኛ ውጤት እንዳሳዩ ተመልክቻለሁ። ማንሳት የሚፈልጉት መሰረታዊ የሕይወት ለውጥ አምጥቷል፣ ያን ያሳያል የሚሉት በምሳሌ የሚወስዱት በጥቂት ዓመት ውስጥ ነው እንግዲህ ይህን ውጤት የምናወራው ና በምሳሌነት የሚያሳዩ የታየ ነገር አለ። አንዲት ታዳጊ ልትሆን ትችላለች። ከየት መታየት ደርሰች፣ ኮሌጅ ሁሉ የደረሱ እንዳሏችሁ ተረድቻለሁ። ያው እስካሁን ደርስ፣ እንግዲህ እዛ ድርጅቱ ላይ እንደተነገረው ወደ ስልሳ ሁለት ሴቶች ልጆች አሁን ኮሌጅ ገብተዋል። ብዙዎቹ ቴንፊልድ የሚባለው ያው ናቹራል ሳይንስስ ነው። ሜዲካል ስቱደንትስ አሉ ነርሲንግ አሉ፣ ፋርማሲ አሉ፣ ሬዲዮሎጂ ኢንጂኒሪንግም የገቡ አሉ፣ አይቲም የገቡ አሉ። እና እንደዛ ነው አሁን ያሉት ስልሳ ሁለቱ እና ኦልሞስት ሰማንያ ሶስት ፐርሰንቱ አልፈዋል። እና ትልቅ እሱ ነው እንግዲህ የኛ ትልቅ ሜትሪክስ፣ ጥሩ ሰራን አሰራን የምንለው እኛ ያስተማርናቸው ሴቶች ልጆች ስንቶቹ አለፉ ነው። በጣም ደስ የሚል ነው። እና ሳኔ ያልከኝ ብዙ ነው። በአንድ ሁለት ምሳሌ ልስጥህ። አንደኛዋ ከባል ሀገር ነው የምትመጣ ልጅቷ፣ እኛ ጋር ነበር የምትማረው እና ለማኔጀሩ እንደዚህ ቤተሰቦቼ ማግባት አለብሽ ብለውኛል እና ዴት ነው ምናምን ስለው፣ በጭራሽ እንደዚያ አትሞክሪ አንቺ በጣም ጎበዝ ልጅ ነሽ እና ብትማሪ ይሻላል ብለው እኛ እንደውም ትንሽ ገንዘብ ሰተናት ለአንቺ መማር ብቻ ሳይሆን እዛ እንድትማር አደረግን መከርናት፣ እና ጋብቻውን ቀረ። እና አሁን ኮሌጅ ገብታ ሁለተኛ መቷ ነው፣ አይ ቲንክ ነርሲንግ ይመስለኛል። እንደዚህ አይነት ታሪክ እንትን አሉ። ሁለተኛው ግን በጣም የሚገርም አሉላ። ብዙዎቹን እንጠይቃቸዋለን። ምንድን ነው የምታስቡት፣ ወደፊት ምን መሆን ትፈልጋላችሁ ብለን እንጠይቃለን። መጀመሪያ ስንመርጣቸው እና ብዙዎቹ ያው ቲፒካሊ ዶክተር መሆን እፈልጋለሁ፣ ኢንጂነር መሆን እፈልጋለሁ፣ ነርስ መሆን እፈልጋለሁ ነው የሚሉት እና የተወሰኑት ሴቶች ግን ወደ ሳውዲ አረቢያ ወደ ዱባይ ሄጅ ሰርቼ ቤተሰቦች መርዳት ነው የምፈልገው ነው የሚሉት እና አሁን እነዚህ ልጆች ስታስባቸው እንግዲህ ለቤተሰቦቻቸው አስበው ነው በጣም እንጂ፣ ጎበዝ ሆነው እንደዚህ አይነት ሐሳብ መኖር አልነበረበት እና አሁን አንዷ እንደዛ ስላለች በጣም ጎበዝ ናት ደግሞ እሷንም ከቤተሰቦቻቸው ጋራ ማኔጀሮቹ ኮንስለራለን ተነጋግረው ያቺ ልጅ በቃ ትምህርት ዋላ እንድትሞክር አለች። አሁን ያው ትምህርት በደንብ ቶፕ አምጥታ ሃይስኩል እንጨረሰች፣ ማትሪክ እናለፈች እና አሁን ኮሌጅ እሷም ሁለተኛ አመት ላይ የተማረች ነው ኮሌጅ። እና ከአራት አመት በኋላ ጥሩ ቦታ የምትደርስ ይመስለኛል። ግሩም ነው። እንከታተልና ትምህርታቸውን የማቋረጥ እድል ጭምር የነበራቸውን እነኝህን በምሳሌነት የሚታዩ ህይወታቸውን የቀየረውን ሁኔታ እንዲያጋሩ ሌሎችንም እነሱን መሰል ታዳጊዎች እንዲያበረታቱ እናነጋግራለን። ዶክተር ሽፈራው የድርጅቶን፣ የዚህን ተቋም የህጻናቱን፣ የታዳጊዎችን ህይወት የሚቀይረው ዲሳቱን ለየት ያለ ጠባያህል እርስዎም የመጡበት መንገድ ለብዙዎች ምሳሌ የሚሆን ነው። ቅድም ስለ እህቶችዎ ሲነግሩን በትምህርት የመግፋት እድል ካላገኘ ቤተሰብ ነው የመጡት። ይሁን እንጂ እርስዎ ግን እንግዲህ ወዲህ ወደ ዩናይት ስቴትስ በጊዜ ከመጡትን በል ከአርባ አመት በፊት ከመጡና ለከፍተኛ ደረጃም ከበቁ ኢትዮጵያውያን ተማሪዎች ውስጥ አንዱ ነዎት። ከትምህርት ቤት በኋላም ጆንሰን ኤንድ ጆንሰን በተባለው ታዋቂው የመድኃኒቶችና የህክምና ቁሳቁሶች አምራች ኩባንያ ውስጥ ከሰላሳ በላይ አመታት አገልግለዋል። ከእነኚህም ውስጥ አስራ ስምንቱን በምክትል ፕሬዚዳንትነት ነው ያገለገሉት። በዚህ ስነ ስርዓትም ላይ የእርስዎም ውጤት ለወጣቶች እዚያገር ላሉት ታዳጊዎች ራሱ በምሳሌነት ሲነገር ነበርና እስኪ ስለሱ ደግሞ ያጫውቱ ነው። እሺ። በጣም ለኪ ነኝ። ሬሊ ልጅ ሆኜ ፖሊሶ የጭንቅላት ጉብዝና ብቻ ሳይሆን በደንብ አጠና ነበረ። ከጓደኞች ጋር እናጠናለን፣ እንፎካከራለን እና ብዙ ጊዜ ጥሩ ውጤት ነበር ማመጣው እና እናቴ በጣም ትረዳኝ ነበረ አባቴ ይረዳኛል። ብዙ ጊዜ ግን እናቴ ናት። በቃ በርታ፣ ምንም አትሆንም በለ ሁሉን ነገር የምታደርግልኝ እሷ ናት። ከዛ በላይ ደግሞ የአባቴ ታናሽ ወንድም አጎቴ አስራ ሁለተኛ ጨርሶ ሁለት አመት ውጭ ሀገር ሄዶ ተምሮ፣ ከዛ ኢትዮጵያን ኤርላይንስ ኢንጂኒየር ነበረ። አስራ አመት አስራ ሁለት አመት ምናምን ሲሆነኝ እሱ ጋር የሄድኩ እሱን አያለው የሚሰራበት ቦታ ያለው እና በጣም በቃ ሞቲቬት ያደገኝ ነበረ እንደሱ ሆናለሁ እያል ሮል ሞድሌ እሱ ነበረ እና ከዛ ይሄ የአሜሪካን ፊልድ ሰርቪስ የሚባል ኤፌስ ነበረ አስራ ሁለተኛ ስንገባ እኔ ከትምህርት ቤቴ ተመረጥኩ አንድ ሰው ብቻ ነው የሚመርሱት እና ከዛ እኔ ተመረጥኩኝ ሀያ አምስት ሆነን ከኢትዮጵያ ተመረጥ ከና ክሊሉ ጋር የመጣ ነው በዛ ጊዜ ነው አሜሪካ ቤተሰብ ተፈልጎ በየቦታው መተኑን እኔ ውሃዩ ደረሰኝ እና ብጡ ቤተሰብ በቃ እስካሁን ድረስ እንደ እናት እና አባቴ የማያቸው ነጭ አሜሪካን ለቤተሰብ ተቀባይ ቤተሰቦች ይሰጧቸዋል። እነሱን ነው የሚሉን። ነው ልክ ነው። አዎ፣ ተቀባይ ቤተሰብ ነው የሚባለው። ልክ ነህ። እና እስካሁን ድረስ ከእነሱ ጋር አልተለያየሁም አሉ አሁን አሁን ደም ወደ ዘጠና ዓመት ሳይገባቸው አይቀርም። ግን ሁለቱም ግር እና እኔን አውቁኝም ግን ቤታቸው አስገብተው አንድ ዓመት ከእነሱ ጋር ቆየሁኝ። ከዛ ወደ ኢትዮጵያ ተመልሼ ዩኒቨርሲቲ አልፌ ነበር። እዛ ገባን። ዩኒቨርሲቲው ረብሻ ትንሽ ነበረ። በዛ ምክንያት አንድ ሴሜስተር ተቋረጠ። ለሆስ ፋሚሊዎቹ ጽፌ እንደዚህ ነው ሰው ላቸው ጊዜ አይ አንተ ጎበዝ ተመለስ፣ እኛ እንረዳሃለን እና ዩኒቨርሲቲ እዚህ ስኮላርሽፕ ልታገኝ ትችላለህ ብለው በቱሪስት ነው የተመለስኩት። ይገርማል። በመጀመሪያው ለትምህርት በመጡበት አይደለም፣ ተመልሰው ሄደው ነው እንደገና ነው የወጣ ነው ምክንያቱም አሜሪካን ፊት ሰርቪስ አንዴ እዚህ ከመጣ በኋላ መቅረት አልችልም መመለስ አለ እና ሁላችንም ነው የተመለስ ነው እና በዛ ነው እና ሳየው አሁን የእንደዚህ አሜሪካን ቤተሰብ ትንሽ እንግዲህ ቀዳዳ ሰጥተውኝ ባይረዱኝ ኖሮ እዚህ ድረስም ድርስም ነበር። ከኢትዮጵያም ሜይ ቢ አልወጣም ይሆናል ወይ ሌላ እግር ሊሄድ ይችላል ነው ግን እዚህ ናቸው እንግዲህ ለእኔ ቻንስ የሰጡኝ እና አውቁኝም እና አንዱ ነገሩ ቤተሰ ከጓደኞች ጋር ሳወራ ሪሊ ኢትዮጵያዎችን መርዳት እንደ ባዳ ማየት የለብንም። ሁሉም አንድ ነን። እና አሁን አንዱ ዶክተር ቢሆን፣ አንዱ ኢንጂነር ቢሆን፣ አንዱ ሳይንቲስት ቢሆን ያ ለኢትዮጵያኖች ነው የሚረዳው እንጂ ለቤተሰቡ ብቻ አይደለም። እና አሁን እኔ እዚህ ልጆች ጸጋቸው በቃ እንደ ልጆች አይ ነው ማያቸው እና ደስታ የሚሰጠኝ በዛ ነው። ከዛ እንግዲህ ተምሬ ባችለሬን በባዮሎጂ እና በማትማቲክስ ኦሃዮ ዌስሊን የሚባል ዩኒቨርሲቲ ጨረስኩ። ከዛ ማስተርሴን ወስንኖ ዩኒቨርሲቲ ማቴማቲክስ አገኘው። እንግዲህ ሀሳቤ ፕሮፌሰር በማቴማቲክስ ለመሆን ነው የፈለኩት ለብዙ ጊዜ እና እሱን አንድ ፕሮፌሰር አይ ለምን ሳይንስ ባክግራንድ አለ ስለዚህ ባዮስታቲስቲክስ ለምን አታጠናም አለኝ። እሱን አንድ ሁለት ኮርሶች ወሰድኩኝ በጣም ወደድኩኝ፣ እና ከዛ ማስተርቴ በስታቲስቲክስ አግኝቼ በፒኤችዲ በባዮስታቲስቲክስ ነው ያገኘሁት እንግዲህ ሳይንስም አውቃለሁ ማቴማቲክስም ስታቲስቲክስም አውቃለሁ። በዛ ጊዜ ደግሞ ኮምፒውተር የተጀመረ ነበረ። በዛ ነው እንግዲህ አንድ ጊዜ የኔን ዲስቴሽን አንድ ቤቲንግ ላይ ካቀርብ የጃንሰን ኤንድ ጃንሰን ሰው እያይቶ አይ አንተ ጥሩ ባክግራውንድ አለኛ ጋር ለመመታ ትሰራም አለኝ እና በዛ ነው እንግዲህ ከኦሃዮ ወጥቼ ኒውጀርዚ የመጣሁት። ኦልሞስት ሰላሳ አራት አመት ኒውጀርዚ የተቀመጥኩት እዚህ ሰዓት የሚያደምጡን አድማጮቻችን በተለየ ስሜት እንደሚከታተለው ገምታለሁ። ወደዚህ ሀገር የመጡበት ዓመተ ምሕረቱ መቼ ነው? ጆንሰን ጆንሰን የተባለው ኩባንያም ስራ የጀመሩበት ጊዜ መቼ ነው? ጊዜዎቹን በአጭሩ ለመያ እንግዲህ መጀመሪያ የመጣ ነው በናይንቲን ሰቨንቲ ነው የመጣ ነው። በአውሮፓ አቆጣጠር በሺህ ዘጠኝ መቶ ስልሳ ሶስት ስልሳ ሁለት ማለት ነው በኢትዮጵያ አቆጣጠር። ልክ ነው፣ ልክ ነው። እና በሰባ አንድ ዩኒቨርሲቲ ገባል በሰባ ሁለት እንተመለስኩኝ እኔ ወደ አሜሪካ እና ከሰባ ሁለት እንግዲህ እስከ ሰማንያ አንድ ድረስ ያው ትምህርት ላይ ነበርኩኝ ደግሞ ያደረግኩት እኔ ብዙ ሰው ሲጨርስ ቶሎ ሄዶ ስራ ይሰራል ስራ ያገኛል እኔም አግኝቼ ነበረ ግን አንድ ነገር አባቴ ያለኝ አንድ ነገር ስትጀምር ያችን እስከጨርስ ድረስ አታወላውል ይዘኝ ነበር እና ምንም ድሀ ሆኜም ቢሆን ያው እንግዲህ ነው ኩካርገን ግን ትሽወሻ ግን ነው እንግዲህ የተማርነው ግን ምንም አይመስልም። ምክንያቱም ጎላችን ወደፊት እንሻሻላለን ስለምንል ምንም አይመስለኝም ነበር። እንደውም ጓደኛ ጋር ተረጋሂተ እንደ መስራት አይነት ነው እና ደግሞ ገንዘብ ራስ ስታገኝ ደስ ይላል። ይገርማል። ሰው ከሚሰጥህ አንተ ራስ ሰርተ ስታገኝ ነው ደስ የሚለው እና በዛ ነው እንግዲህ የተማርኩት እና ቴችዴን ከጨረስኩ በኋላ ስራ ያገኘው። ከፍ ላለ ስኬት የበቁበት በምክትል ፕሬዚዳንትነት በመሩበት ቀደም ብዬ እንደጠቆምኩት ሀያ የሚደርሱ መድኃኒቶች ለአገልግሎት በሚበቁበት ሂደት ውስጥ እንደዛ አስተዋጽኦ ማድረጎ ከፍ ያለ ቦታ ተሰጥቶታል። እስኪ ያስረዱን፣ ስራውን ሲጀምሩ ይሰሩ የነበረው ምንድን ነው? ኋላስ በሂደት ምን እየሰሩ ቆዩ? ምንድን ነበር በተጨባጭ የእርሶ ሙያ? ቴክኒካል ነው ስራዬ። ያው ዳታ አናሊሲስ ነው፣ ዲዛይን ነው። ኤክስፐሪመንታል ዲዛይን ይባላል። መድኃኒት ለመስራት ምንድን ነው የሚያስፈልገው ሲባል እንግዲህ መጀመሪያ ወደ እንስሳዎች ላይ ተመኩሮ መድኃኒቱ ደህና ከሆነ ወደ ሰው ሲመጣ የኔ ዲቪዥን ይወስድና ዲዛይን እናደርጋለን እና ያንን በአንድ አስር ሀያ ሰላሳ ሰው ላይ እንሞክራለን። ሴት ከሆነ ፌዝ ዋን ነው። ከዛ ፌዝ ቱ ይገባል። ከፌዝ ቱ ጥሩ መድኃኒቱ የሚሰራ ከሆነ ወደ ፌስሪ ይገባል። በዛ ነው እንግዲህ የሚጀምረው እና የፋርማስቲካል ስራ በጣም ጊዜ ይፈጃል። በቀላሉ የሚሰራ አይደለም እና ወደ ሰባት ዓመት አስር ዓመት ይፈጃል አንድ መድኃኒት ለመጨረስ፣ ዛ ነው የሚፈጀው። መጨረስ ሲሉ አንድ መድኃኒት ከታሰበበት መድኃኒቱ ይሰራል፣ ለሰው ጥቅም መዋል ይችላል እስከሚባልበት ጊዜ ያለ ሂደት ነው እያስረዱ ነው ያሉት። ልክ ነው። መጨረስ ሲባል በእኛ ገቨርንመንቱ አፕሩቭ አደረገው ነው እንግዲህ መጀመሪያ በኤፍዲኤ ነው የሚጀምረው። የእኛ አለቃዎች ፉድ እንድ ድራግ አድሚኒስትሬሽን ይባላሉ። እነሱ የሰራነውን ዳታ አናሊሲስ ሪፖርት በሙሉ ያነቡ ያነቡና፣ ያው የተወሰነ ስታንደርድ አለ፤ እሱን ተከትለን እንሰራለን። እነሱ አዎ፣ ልክ ነው ይሄ መድኃኒት ይሰራል፣ እንደገና ደግሞ ሴፍ ነው በደንብ አሳይቷቸዋል ብለው እነሱ ናቸው አፕሩቭ ካደረጉ ከዛ በኋላ ነው እንግዲህ የማርኬቲንግ ሳይድ ከኛ ካምፓኒ ወስዶ መሸጥ የጀምሮ በዛ ጊዜ ነው። እኛ እስከዛ ድረስ ብቻ ነው በቃ ስራችን። አፕሩቭ ከተደረገ በኋላ ወደ ሌላ መድኃኒት ነው መትሄድ። በዚህ ሰዓት ለሚሰሙን ወጣት የሳይንስ ትምህርት ለመከተል ለሚፈልጉ የዲሳቱንም ወጣቶች ታዳጊዎችንም ይጨምራል በሳይንሱ መንገድ ለመግፋት የሰውን ህይወት ሊያሻሽል የሚችል ህመምን በሽታን ለመከላከል የሚያስችል የሳይንስ ዘርፍ ነው እና በዓለም አቀፍ ደረጃ ጥናት የሚያረክፍን 18 ዓመት በምክትል ፕሬዚዳንትነት በመሩበት ጊዜ እስከ ሀያ የሚደርሱ መድኃኒቶች ቅመማ ዳር እንዲደርስ ለስኬት እንዲበቃ መምራቱን ይናገራል። የህይወት ታሪኮን ላይ የተመለከትኩት እነኚህ እስከ ሀያ የሚደርሱ መድኃኒቶች ለስኬት እንዲበቁ ምክንያት ሆነዋል። እስኪ አስረዱን። ቅሜን ልርዳ ብቻ ሳይሆን የሄዱበትን ርቀት የሚያሳይ ቀደም ብዬ ባነሳት ሽልማት ላይም የተጠቀሰ ይህን ስራ ከጀመራችሁ በኋላ ለተማሪዎቹ የነበረው ቦታ በቂ ባለመሆኑ ከከተማ ፖስታ ቤት ተከራይታችሁ ተጠቀሙ እንደነበረ የሚገልጽ መረጃ ላይ በድርጅት ደረጃ ካቋቋሙት ሌላ ከገዛ ገንዘቦ በኢትዮጵያ ገንዘብ ስሌት 14 ሚሊዮን ብር አውጥተው ቦታ መግዛቱን ይጠቁማል። ይሄ እንግዲህ የቱን ያህል ያለትን ነገር ሁሉ ለመስጠት እንደፈቀዱ የሚያሳይ ይመስለኛል። ብዙ ጊዜ ትልልቅ ተቋማት ኢትዮጵያ ያልሆኑ ባለጸጎች እንደዚህ ብቻ የሚታሰበውን ኢትዮጵያዊ ወገኑም ያን አይነት ነገር ማድረግ ይችላል የሚለውን እርስዎም መሰል በምሳሌነት የሚጠቀሱ ጥቂቶች የሚያደርጓቸው ስራ አርአያ የሚሆን ይመስለኛልና፣ እስኪ ደግሞ ስለ እሱ ያጫውቱን። ክቡራትና ክቡራን የራዲዮ መጽሔት ተከታታዮች፣ ወሊ ሶስት ታዳጊ ሴቶችን የሚረዳ ትምህርት ቤት ካቋቋሙትና በዚሁ የበጎ አድራጎት ስራቸውም ላበረከቱት የላቀ አስተዋጽኦ እንዲሁም በሙያቸው ባስመዘገቡት ከፍተኛ ውጤት ለሽልማት ከበቁት እንግዳችን ዶክተር ሽፈራው ገብረ ማርያም ጋር የጀመርነው ወግ አልተቋጨም። ለቀደሙትና ለቀሪው ጥያቄዎቻችን የሰጡትን ምላሽ ጨምሮ ተከታዩን በሌላ ፕሮግራም እንመለስበታለን። አሁኑ ግን ዶክተር ሽፈራውን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። በቀጠሮ ያሳደር ነው ወግ ነው ተከታዩ። ከሙኒክ ጀርመን በስልኩ መስመር ከጋበዝ ነው እና በቀደመው የራዲዮ መጽሔት የቅምሻ ወጋችን ካስተዋወቅ ነው ገጣሚ ሰለሞን ሞገስ ጋር የምናደርገው ቆይታ ከስነ ግጥም ለዛዎቹም ገፋ አድርገን እናሰማቸዋለን። በቀደመው የቅምሻ ዝግጅታችን እልባት ካደረግንበት ነው የምንንደረደረው። እና ከሁኔታዎች ጋር ያሉት ዝብቶችን ያሰፈርክበትን ግጥም ተመልክቻለሁ። እንጽፋለን ገና የቅርብ ጊዜ ግጥም ነው? አይ የቆየ ግጥም ነው። እንጽፋለን ገና በዛው ጊዜ በዛው፣ ምናልባት በህወሀት ያዲግ ጊዜ የተጻፈ ግጥም ነው። ያንም አመፄም ወይም ተቃውሞ ለመጻፍ እንትን ያልኩት ነው የኔንም የወዳጆቼንም የጓደኞቼንም ስሜት ለመግለጽ የጫፍኩች ነው የቆየ ግጥም ነው። ግሩም በአሁኑ ባሻሸብር በጀርመን በተሰኘው የግጥም መድብለ ላይ እኔና አቤልያ ወንድሜ፣ እርቃን፣ እንደገና ሳሚኝ፣ ባህር፣ እጠላለሁ ሀዘን የወጋው ልብ፣ ግሩም ግሩም ግጥሞች። ቅድም እንዳልከው የህይወት ትዝብትህንም ስለ ህይወት ያሉ ጥያቄዎችንም ምናልባትም ደግሞ ለስደት የቀረበ የሚመስል በዛ ፈታኝ ባልከው ሁኔታው ሲኮን ከሀገር ከሚወዱት ከወዳጅ ከቤተሰብ ርቆ ባሉበት ሁኔታ ጫና ያለ ናፍቆት የሚፈጠረው የሚመስል አንድ ግጥም ተመልክቻለሁ። እስኪ ደግሞ ሳሚኝ በሚል ርዕስ ለጻፍካት ግጥም አጫውተን ስለተጻፈችበትም ስሜት ጨምረህ ልታጋራን ትችላለህ። ብዙ መነሻ ያለው ግጥም አይደለም ግን እንዲሁ ስለ ፍቅር ልጻፍ በሚል የተጻፈ እና ስለ መሳም ብዙ አላነበኩም። ያው ፍቅር በተለያየ መልኩ ይገለጥ፣ ስለ መሳም ልጽፍ የሚል ሀሳብ ስለመጣብኝ ነው። የመነሻ ምክንያት ብዙዎቹ አናቸው ግን ይሄ አጋጣሚ ሆኖ እንዲሁ ስለ መሳም ብዙ ስለሌለ ለምን አልጽፍም ከሚል ስሜት ነው የተጻፈው። መልካም በግጥም ስራዎች ስለ ሕይወት የምትጠይቀውን የምትመረምረውን ያህል ጠንከር ጠበቅ ያሉ ጉዳዮችም ላይ የምትጽፈውን ያህል ስለ ፍቅር ደግሞ ስጽፍ የፍቅር ግጥሞች ምን እንደሚመስሉ ለማየት እድል ይሰጠናል እና እስኪ ደግሞ ግጥሟን አንብብልን። እሺ። ሳሚ ውዴ፣ ሳሚ ግንባሬ ላይ እስቲ ሳሚ አንገቴ ስር ጠጋ ብለሽ ጉንጮቼ ላይ ይኸው ሳሚ ከንፈሮቼን ጆሮዬ ስር ደረቴ ላይ አፍንጨዬን ደማይኖቼን ከላይ ከታች ስሜቶቼን መርምሪያቸው ፊውዞቼን ቀስቅሻቸው ህዋሶቼን ቀጥያቸው ኬብሎችን እንደ በጋ የወንዙ ውሃ ንጹህ ሆኜ ላገር ልብቃ እንደ መጸው የሸት ፍሬ ቀና ልበል ዳግም ልንቃ። በቃ ሳሚ ሳሚኝ በቃ ህይወት ልቅመስ ፍቅር ልልበስ ያለ ስፑትኒክ ያለ አፖሎ ጨረቃ ላይ ልመላለስ። እኗበይ ሳልጠይቅሽ በይድገኒ በቀመስኩት ማር እንጀራሽ በከንፈርሽ ውብ ማህተም የኑሮዬ ጣዕም ይብዛ የደስታ እህል ሜርዘም ውዴ ሳኒ እማበይኝ እንደ ጉርሻው እንደ ቡናው እንዳቦሉ በይድገኒ በአንዲት ቅጽበት በአንዲት አፍታ እድሜ ሙሉ ልደሰታ እንደ አበሻ ጓሮ ሆነን እንደ ፈረንጅ በአደባባይ ሳኒ ባቡር ስንሳፈር መናፈሻው መንገዱም ላይ ሳኒ በድንግዝ ጨረቃ ደግሞም በቀን ፀሐይ ደምቃ ውዴ ሳሚ እቅፍ አድርገሽ እሟ በይ። ዩራንየም ፍቅራንየም ሃይድሮጅን ቀምንብኝ፣ ኒኩለሩን ተኩሽብኝ፣ ሚሳኤሉን ልጠቂብኝ። እንደ ራሻ እንደ እስራኤል ዩራንየም አብላይብኝ፣ አቶም ቦምቡን አፈንጅብኝ። ውዴ ሳሚ እሟ በይ። ግሩም በጨዋታ ለዛ የተጻፈችውን ሳምኝን ተከታተል። እስኪ አሁን ደግሞ መነሻ ያላቸው ከምትላቸው የሚመደብ መሆኑን የሚያስታውቅ ባህር እጠላለሁ የሚለው ግጥም አለ። ሌሎችም በርካቶቹ ያን አይነት ስሜት ያንጸባርቃሉ። ስለ እሱ ብታጫወተን። ባህር እጠላለሁ እንደ አንባቢ ሳየው ባህር ዳርቻ የሚታየውን የጥሩ ስሜት የሚሰጠውን ነገር ባህር የብዙ ሰውን ሕይወት ሲያጠፋ የታዘበ አንድ ሰው ለባህር ያደረበትን ስሜት ይገልጻል። ባህር በስደት ዘመን ብዙ ሰውን በጉዞ ላይ የበላቸውን ብዙዎች የሚያስብ ሰው ይመስላል። እስኪ አንተን የግጥም መንገድና መነሻ አጫውተን። እኔ በአጋጣሚ በባህር አልመጣሁኝም በአውሮፕላን ነው፣ ስድስት ሰዓት በረራ የመጣሁት። ቲክቶክ ላይ አንዲት ልጅ የራሷን ልምድ እያካፈለች በነበረ ጊዜ እንደዚህ አይነት ታሪክ ተናገረች እና ስንመጣ ወደ አርባ ወይ ሀምሳ እንሆናለን አለች እና በዚህ በሚመጡበት ጀልባ ነው በኋላ የመጣን ወደ ጣሊያን ምናምን ልንገባ ስንል ራሴን ያገኘሁት ሆስፒታል ውስጥ ነው እና ሆስፒታል ውስጥ ስነቃ ሁለት ሰዎች ነን በህይወት የተገኘ ነው እና እኔና አንዲት ልጅ እና ብዙ አሳልፈናል። ከነዛ ልጆች ጋር ከተለያዩ የኢትዮጵያ ክፍል የመጡ ናቸው። አለ አውሮፓ ነው አሁን የምትኖረው ልምዷን ስታጋራ ሌሎቹ በሙሉ አልቀው ሁለት ሆነን የተረፍነው ነው እና እኔ አሁን በኑሮ ደስተኛ ነኝ። ትዳር ይዤ ልጆች አሉ፣ ጥሩ ኑሮ ኖራለሁ። እነዛን ግን ሁሌ ከአእምሮ የማይወጣ ነው እና ከተለያዩ የኢትዮጵያ ክፍል የመጡ ልጆች ናቸው። ወላጆቻቸው የት እንደደረሱ አያውቁም እና ምን አለበት እኔ ለእነዚህ ወላጆች ምን ነው ልጅ ሆኜ ልጃቸው ሆኜ ብገኝ ለነሱ እንደ ልጅ ብሆን እኔ ብዬ ይሰማኛል። እድሉን አግኝቼ በአቃቸውና በየመላው ኢትዮጵያ እየዞርኩኝ ብጠይቃቸው ልጃቸው ብሆን በቃ ከአሁን በኋላ የነሱ የሚል ስሜት። ከዚህ ውጭ እኔ ደስተኛ ነኝ። ይሄ ግን ከአእምሮ አይጠፋም ብላ ስትናገር ሰማው። ልምዷን ስታካፍል ቲክቶክ ላይ ውይይት ላይና እኔ የባህር ህይወት አላቅም፣ ግን ከሰው ከተለያዩ ሰዎች ሰምቻለሁ። ይቺ ልጅ ከአእምሮ ያልወጣች ነው። እና ምናልባት አሁን እዚህ ሀገር አውሮፓ ብዙ የመዝናኛው ቦታ ባህር ነው የሚትሄደው። እና ምንድን ነው ወደ ባህር ብትሄድ ምንድን ነው ሊሰማት የሚችል? ወይም ሰው ወደ ባህር ሄደን እንዝናና ሲላ ሊሰማት የሚችል በሚል አሰብኳትኝ ና በደንብ እንጫውጥችኋለሁ ማለት አልችልም። የእሷን ህመም የእሷን ቁስል ምናልባት የሆነ እንትን ውስጥ ይከታት ይሆናል። ይሄ ባህር ስታይ ህመም ውስጥ ወይም መጥፎ ትዝታዋል። ቦይፍሬንዷ ወይም ባሏ ይዟት ከሄደ ወደዛ አካባቢ የመዝናናት ስሜት ላይኖራትም ይችላል። ምክንያቱም አንድ እንደዚ አይነት ትውስት አለ አእምሯ ውስጥ ወንድሞቿን እህቶቿን ወገኖቿን ሲበላና በዛ ስሜት ውስጥ ይችል ልጅ ውስጤ ስለቀረች በዛ የጻፍኩት ግሩም መነሻ ታሪኩን ለማያውቅ ሰው ሳይቀር ስሜቱን የሚያጋባ ግጥም ይመስላል። ሰለሞን፣ ላሁኑ ምጥን ወጋችንን ለመቋጨት ከፍቅር ግጥሞችህ አንቺ ስለሌለሽ የተሰኘችውን ብታነብልንና በዚሁ ብንሰነባበት ተስፋ አድርጋለሁ። በቴሌቪዥን መስኮት ለሚታይ ሌላ ደርዝ ያለው ወግ መልሰን እንገናኛለን። አንቺ ስለሌለሽ ደጄ ላይ ወይን የለም፣ በቤቴ በረንዳ አበባል በቀለም ያሪቺ የከሴ ያደስ ሽታ የለም ቢራቢሮቹ ግቢዬን አይዞሩም፣ አጸዱ ላይ ሆነው ወፎች አይዘምሩም። ብሩ ፊቷን ገልጣ ጨረቃ አትስቅም፣ በመስኮቴ ደፍ ስር ፀሐይ አትሰርቅም። ከጎረቤት አልፎ የመጣው ሙዚቃ ልክ እንደ ፊተኛው አይመስጥም። በቃ የጎጃም ወለላው ማሩ አልጣፈጠኝም፣ የወለጋ ጭኮ አልተበላልኝም፣ የጉራጌው ክትፎ አልተዋጠልኝም ዶርዜ የሸመነው ጋቢው አልሞቀኝም። አየሩ ነፋሱ፣ ሰው አልተመቸኝም። ይሄ ሁሉ ሆኗል፣ ደግሞም ከዚህ በላይ አንቺ ስለሌለሽ። በአይኖች ሄደች ላይ ግሩም፣ ሌላ ድንቅ ግጥም ነው ያነበብክልን። ሰለሞን አመሰግናለሁ። ቀደም ብዬ እንደገለጽኩት በርከት ያሉ ጭብጦች ላይ ያተኮሩ ግጥሞች ናቸው ያሉ ግጥሞች፣ አንዳንዴም ጠንከር ያለውን የህይወት ጉዳይ የዕለት ፈተናዎች ጨምሮ የሚመረምሩ የሚጠይቁ ትዝብትህን የሚያንጸባርቁ አንዳንዴም ደግሞ በቀልድ ለዛ በጨዋታ መልክ የሚኮረኩሩና አንባቢውን ሲነበብም የሚከታተለውን በዛ ስሜት ውስጥ የሚወስዱ ይመስላሉ። ገጣሚ ሰለሞን ሞገስ፣ ለነበረን አጭር ቆይታ፣ ምጥን ምልልሳችን ለጊዜ አመሰግናለሁ። እንዳልኩት ተስፋ አደርጋለሁ ምልሼ በቅርቡ አገኘሃለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ አዲሱን ባሻሸብር በጀርመን እንዳስተዋውቅና ግጥሞቹንም እንዳንብ ስለጋበዛችሁን አንተንም የሬዲዮ ዝግጅት ክፍሉንም በጣም በጣም አመሰግናለሁ። እግዚአብሔር ስጥልኝ እግዚአብሔር ያክብርልኝ። አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። እነሆ የዝናብ ድምፁ የዝናብ ኮቴው ተሰማ ይላል በበዓተ ክረምት መዝሙሩ ኢትዮጵያዊው የዜማ ሊቅ ቅዱስ ያሬድ ድምፀ ገሪሁ ለዝናም እነሆ የዝናም ድምፁ ተሰማ፣ ዝናብ ሲዘንብ ሩህባን ይጠግባሉ ይላል ቅዱስ ያሬድ። የዛሬ እንግዳዬ ሞክሼ ነው። ንጉሴ ድንቁ ይባላል። በቀድሞው ግብርና ሚኒስቴር የአፈር ምርምር ላቦራቶሪ ቴክኒሽያን ሆኖ ሰርቷል። ስለ አፈር ምርምር ሌላ ጊዜ እንጨዋወታለን። ዛሬ ስለ ጸደይ፣ ስለ በልግ፣ ስለ ገጠር ህይወቱ በመጠኑ እናጫውታቸዋለን። እንዳልከው እኔ ገጠር ውስጥ ነው። እዚያ ተወልጄ አድጌ እዚያ ስኖር እነዚህ የምህርና የአምኜ የበልግ ሰብሎች አሉ። እነሱ ምንድን ነው? የባህሩ ጊዜ ከሰኔ ይጀምራል። የሚዘራውም ባቄላ፣ ስንዴ እንደዚሁ አተርም ይዘራል። እነሱ በታህሳስ ይወቃሉ። ያ የምህር ወቅት ይባላል። ከሰኔ ጀምሮ ያለ ከሰኔ ጀምሮ ያለ። እዛ ደግሞ አምኝ የሚባለው ከመቼ ነው? ከመስከረም ጀምሮ ነው ሁለት ወር ክረምት ሐምሌና ነሐሴን የጣለው ዝናብ በሱ ዝናብ ነው፣ እንግዲህ ስንዴ ተዘርቶ። ከዚያ በኋላ አምኝ የሚባለው ምንድን ነው? ከዚህ በኋላ ዝናብ ስለማይኖር ያንን እግዚአብሔርን አንተን አምኝ የሚባለው በዚያ ምክንያት ነው። እችን መዘራው እንግዲህ አንተን አምኝ ነው። እሱ ከመስከረም ጀምሮ እስከ መጋቢት ድረስ ይደርሳል ስንዴ ነው። አልፎ አልፎም ምስርና ሽምብራም የሚዘራበት ወቅት አለ። ያ እንግዲህ የአምኝ ዘመን ይባላል። መጋቢት አካባቢ የሚዘንበው ዘንባ በልግ ነው። የበልግ ወቅት ነው። እሱ አብዛኛውንም ገብስ ነው የሚዘራው። እኔ ባለሁበት አካባቢ በዚህ ሁኔታ ነው። ገብሱም ወደ ነሐሴ የመጨረሻ ይደርሳል። ወደ ታህሳስም ላይ ይወቃል። ዝንጀሮ ምኑ የሚያስቸግርበት ወቅት መቼ ነው? እንደው እንደዚህ ያለ ገበሬው እንደው ቤቱ አይገባም አያድርም ሲጠብቅ ነው ለው የሚያመሸው የሚያድረው ይባላል። ይህን ማንሳት እንችላለን፣ ይቻላል። ይሄ መቼ መሰለህ እንዳልኩት የምህር ወቅቱ በሰኔ ነው የሚጀመረው። ከሰኔ ጀምሮ ጥሬዋ ጥሬ እስከምትሆን ይባላል። ምኑ ጥሬዋ ጥሬ እስከምትሆን ድረስ ገበሬው ቤቱ አይገባም። ምክንያቱም በሰኔ የዘራት ጥሬ ቡቃያ ሆና አድጋ ተወቅቶ ምን ብሎ እስከዚያ ቤቱ አይገባም ገበሬው ዝንጀሮ እየጠበቀ ጥሬዋ ጥሬ እስከምትሆን መቼ ነው የመኸር ወቅት ላይ ነው በጣም ዝንጀሮ የሚያስቸግረው አብዛኛውን ይሄ ቆላማው ቦታ ነው እና ከፍተኛ ችግር ያለው ዝንጀሮ ዝንጀሮ ማንም ሰው ከሰኔ በሰኔ ለምሳሌ ሰኔ አንድ ዘራ እንበልና ከሰኔ አንድ ጀምሮ ከዚያ ቦታ አይለይም እስከ ተሰብሎ እስከ ተሰበሰበበት። ስለዚህ ያ ቦታ ያን ጊዜ ምን ይባላል? ጥሬዋ ጥሬ እስከምትሆን ድረስ ገበሬው ቤቱ አይገባም ይባላል። አመሰግናለሁ አቶ ንጉሴ ድንቁ። አድማጮቼ፣ ከአስር ቀን በኋላ ክረምት ይገባል በዚህ ወር መጨረሻ ሰኔ 26 ማለት ነው። እስከ መስከረም 25 ይቆያል። እግዚአብሔር ዝናሙን ያዘንም ዘንድ ስለ ዝናም እንማልዳለን። ወንዞቹን እስከ ልካቸው እና እስከ ወሰናቸው ድረስ ይመላ ዘንድ እንማልዳለን እየተባለ ይጸለያል በየዕለቱ በየቀኑ። እንግዲህ ለእናንተም ለእኔም፣ ለሁላችንም መልካሙን እየተመኘሁ የዛሬውን ዝግጅቴን በዚህ ላይ ለአብቃ። ቸርን ሰንበት አሁን የራዲዮ መጽሔት ወጎች ከሚደመጡበት ገጽ ላይ ደርሰናል። ቤት ያፈራው እንደሚባለው በዓለም ዙሪያ የሚገኙ የአሜሪካ ድምፅ ዘጋቢዎች አጠናቃሪነት ከደረሱን ውስጥ ቀልባችንን የሳበ አንድ ዘገባ ነው መነሻችን። በስታንዳፕ ኮሜዲ በኩምክና ትርኢት ሙያ የተሰማሩ የውጭ ሀገር ተወላጆች በአሜሪካ በዩናይትድ ስቴትስ ለመድረክ ታዳሚዎች የሚቀርብ የኩምክና ትዕይንት ስታንዳፕ ኮሜዲ ሥረ መሠረቱ በሕገ መንግሥቱ የተረጋገጠው የመናገር ነጻነት ነው። ይህንን ነጻነት በመቋደስ ታዲያ ደቡባዊ ካሊፎርኒያ ውስጥ በዚሁ የኪነ ጥበብ ዘርፍ የተሰማሩ የውጭ ሀገር ተወላጅ የሆኑ የኮሜዲ ወይም የኩምክና ወግ አዋቂ ባለሙያዎች ታዳሚዎቻቸውን ፈገግ እያሰኙ ሀሳባቸውን ይገልጹበታል ትለናለች። ሎስ አንጀለስ ያሉ የኩምክና ወግ አዋቂ ባለሙያዎችን የጎበኘችው ጁኒያ ዲሎ ናት። ቆንጅት ታየ እንዲህ አቀናብረዋለች። ጊዜም ካምቦዲያዊ ነኝ ብዬ በተናገርኩ ቁጥር ሶማሊያዊ ይሉኛል ስትል የሰማናት ትውልደ ካምቦዲያዋ ኮሜዲያን ሊንሱን ትባላለች። ሊን መድረኩ ላይ ለሚያዋት ታዳሚዎቿ እንደምን ዘሯ ከወደ እስያ እንደሚመዘዝ ጠፍቷቸው ሶማሊያዊ እንዳሏት አስባው ያስቃታል። ካምቦዲያዊቱ ኮሜዲያን ሊንሱን ከወላጆቿ ጋር ወደ ዩናይትድ ስቴትስ የመጣችው የመንፈቅ ልጅ ሳለች ነበር። ታዲያ ደቡባዊ ካሊፎርኒያ ውስጥ ማደግ ለእርሷ እጅግ አስቸጋሪ ጊዜ እንደነበረ ትናገራለች። አድጋ ለአቅመናትነት ደርሳ ለብቻ ልጅ ማሳደጉ ሲመጣ ደግሞ ኑሮ የባሰ አስቸጋሪ እንደሆነባት ነው የምታስታውሰው ስለ አስተዳደጓ ስትናገር አባቴ አስቸጋሪ፣ ኃይለኛ ሰው ነበር። ካምቦዲያ ባህሉ እንደዚያ ስለሆነ በቃ ትክክል አለመሆኑን ስለማያውቅ ነው ብዬ ነው ማስበው። እዚያ ወንዶች ጉልበተኞች ይሆኑና ራሳቸውን መቆጣጠር የማይችሉ ይሆናሉ። እንደምገምተው እኔም ያደግኩት እንደዚያ ባለ ሁኔታ ውስጥ ነው ያለችው ሊን የአስተዳደጓን አኳኋን አስቂኝ እያደረገች በኮሜዲ ዝግጅቷ መጠቀም እንደጀመረች ታወራለች። በግልጽነት ስለ ራሴ ሕይወት ስለምናገር ታዳሚዎቼን ያዝ ያደርግልኛል፣ ይወዱልኛል ትላለች ሊን። ታዲያ ወፈር ያለችው ሊን ታዳሚዎቿ ካምቦዲያን ከወደ የትኛው የዓለም አካባቢ እንደሆነች እንደተምታታባቸው ስትረዳ፣ አዎ ካምቦዲያዊት ነኝ፣ ያቺ እንኳን ረሃብ የጎዳቸው ስደተኞች ያሉባት ሀገር፣ እኔም ረሃብ የጎዳኝ አልመስልም ትላለች በሰውነቷ ግዝፈት እራሷ እየሳቀች እያሳቀቻቸው። በደቡባዊ ካሊፎርኒያ ዩኒቨርሲቲ የስታንድፕ ኮሜዲ ታሪክ አጥኚው ዌን ፌደርማን ስደተኛውን ወይም መጤውን ማህበረሰብ ወደ ስታንድፕ ኮሜዲ ሙያ የሚስባቸው ምክንያቱን ሲያስረዱ ወደ አሜሪካ ግር ብለው መጥተው የሰፈሩ ስደተኞች ተደርገን እንደምንታየው አይደለም። ሁላችንም እንደየራሳችን ማንነት የራሳችን ታሪክ አለን፣ የራሳችን የሆነም አመለካከት አለን የሚለውን የሚናገሩበት መድረክ ስለሚፈጥርላቸው ነው ይላሉ። is because one it's a way of telling your story not just oh i'm just part of this crazy wave of people that came here it's like united states the whole idea of stand-up comedy is your version of the world. Alexander Nezlobin, the famous Russian comedian. Now, Russia-Ukraine war, and about the fact that this is the the United States. In the United States, you could have problem for your comedy if you're doing strong jokes about minorities, about communities, about LGBTQ, something like that. ዩናይትድ ስቴትስ ውስጥ ይላል አሌክዛንደር ኮሜዲያኖች ችግር ውስጥ የምንገባው ምናልባት ውህዳን ማህበረሰቦች ውስጥ ለምሳሌ ተመሳሳይ ጾታ አፍቃሪዎችን ጨምሮ ኤልጂቢቲኪዩ ፕለስ በሚል የምህጻር ጥቅል መጠሪያ የተካተቱ ጾታዊ ማንነቶችን የሚከተሉ ሰዎች ላይ ከበድ ያለ ቀልድ ከቀለድን ጣጣ ውስጥ ልንገባ እንችላለን። በዚህ ምክንያት ደጋፊ ታዳሚ ያጣ ስታንዳፕ ኮሜዲያን እናውቃለን። የፖለቲካ ጉዳይ ላይ ግን እንደፈለግክ መቀለድ ትችላለህ ይላል ሩሲያዊው ኮሜዲያን አሌክሳንደር። በአንጻሩ ሩሲያ ውስጥ ፖለቲካ ነክ ቀልዳት ትንካ እንጂ ተመሳሳይ ጾታ አፍቃሪና ሌሎችም በዚህ ኤልጂቢቲኪው ፕለስ ተብሎ በሚጠራው ቡድን የተካተቱ ማህበረሰቦችን በሚመለከት የፈለግከውን ማለት ትችላለህ ሲል ሩሲያዊው ስደተኛ ኮሜዲያን አሌክሲ ይናገራል። ስታንዳፕ ኤልኤ የተባለው የእርሱ የኮሜዲ ቡድን የሩሲያ ቋንቋ ተናጋሪ ታዳሚዎችን ታሳቢ አድርገው የተዘጋጁ ቀልዶችን ነው የሚያቀርበው። ዩክሬናዊው ስደተኛ ዲሚትሪ አዳሞቭ አንዳንዶቹ ቀልዶች አይጥሙትም። ታዲያ ዩክሬናዊው ስደተኛ ዲሚትሪ አዳሞቭ አንዳንዶቹ ቀልዶች እንደማይጥሙት ነው የሚናገረው። and i couldn't go back there to attend his funeral and now i can't go there and see my mother and my brother with his family These jokes right now are not appropriate for me <laughs> ይሁንና ቀልዶቹ የአሜሪካ የመናገር መብት ነጸብራቅ መሆናቸውን ግን አዳሞ ይቀበላል። ከዚሁ አያይዘን ስለ ኩምክናው ትዕይንት ኮሜዲ ይልቁንም ባህል እንደ ባህር ተሻግረው የጥበቡን አድናቂ ታዳሚ ስለሚኮረክረው ስለዚህ ግሩም ለዛ ከአትላንቲክ ወዲህና ወዲያማዶ ማዶ ካሉ ኩምክናን እንደ ሙዚቃ ሁሉ ዓለም አቀፍ ቋንቋ መሆኑን በስራቸው ጭምር ከሚፈነጥቁ ሁለት የኩምክና ለዛ አዋቂ ኮሜዲያን ጋር የያዝነውን ሰዓታችን አልፈቀደምና በመጪው የራዲዮ መጽሔት እናቀርባለን። አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ የምታደርሱንን አስተያየቶች እናስተናግዳለን። ለምሽቱ ያልነውን በዚሁ መቋጨታችን ነው የቀረን ቢኖር የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25ና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታየ ነን። ለአሁኑም በዚሁ ተሰናበትን። ሰላም፣ በደህና ደሩ

No more dead, no. Get them in.